በደቡብ ክልል ውስጥ ይገኝ የነበረው የሲዳማ ዞን ቅዳሜ ሰኔ ሀያ ሰባት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ሲዳማ አስረኛው የኢትዮጵያ ክልል መሆኑን በይፋ አወጀ። ክልሉ አንድ መቶ አስራ ዘጠኝ ወንበሮች ያሉት ምክር ቤት ያቋቋመ ሲሆን ይህንን የክልልነት መብቱን ያወጀውም ይኸው ምክር ቤት መሆኑን ተገልጿል። በዚህ ወቅትም የመጀመሪያው የሲዳማ ክልል ፕሬዚደንት የቀድሞው የሲዳማ ዞን አስተዳዳሪ አቶ ደስታ ኤዳሞ ሆነው ተሾመዋል። ክልሉ የራሱ ባንዲራ ያለው እና የክልሉ ቋንቋም ሲዳምኛ እንደሚሆን ብዙ ጊዜ ምክር ቤቱ ማድረጉን የደረሰን ዜና ጨምሮ ያሰዳል። የተቀረው የደቡብ ክልል ደግሞ በመጪው ዓመት ራሳቸውን በቻሉ ሌሎች ክልሎች ሊከፋፈል እንደሚችል ቀደም ሲል መገለጹ የሚታወስ ነው። በዚህ መሰረት ኢትዮጵያ በቅርቡ አስራ ሶስት ወይም አስራ አራት ክልሎች ይኖሯታል ተብሎ ይጠበቃል። በኦሮምኛ ሙዚቃ አቀንቃኝነቱ በስፋት በሚታወቀው ታጫሉ ሁንዴሳ ላይ ሳምንት ሰኞ ሰኔ ሀያ ሁለት ቀን ሁለት ሺ አስራ ሁለት አመተ ምህረት ምሽት ሶስት ሰዓት ተኩል አካባቢ ይኖሩበት በነበረው አቃቂ ቃሊቲ የክፍለ ከተማ ገላን ኮንዶሚኒየም አካባቢ መገደሉን ተከትሎ ከማግስቱ ማክሰኞ ሰኔ ሀያ ሶስት ቀን ጀምሮ እስከ ሐሙስ ሰኔ ሀያ አምስት ቀን ድረስ የኢትዮጵያ መንግስት ከግብፅና ሱዳን መንግስታት ጋር ያደርግ የነበረውን ድርድር አቋርጦ እንደነበር የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሽ በቀለ ትናንት እሁድ ሰኔ ሀያ ስምንት ቀን በሰጡት መግለጫ አስታወቁ። ሚኒስትሩ አያይዘውም በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዚደንት ሴሪል ራማፖዛ ሰብሳቢነት በሶስቱ ሀገራት መካከል በግድቡ ዙሪያ የሚደረገው ድርድር አርብ ሰኔ ሀያ ስድስት ቀን እንደገና እንደተጀመረ አስታውቀው በዚሁ መሰረት አርብ በኢትዮጵያ ሰዓት አቆጣጠር ከአስራ አንድ ሰዓት ጀምሮ እስከ ሌሊቱ አምስት ሰዓት ድረስ ቅዳሜና እሁድ እሁድም በተመሳሳይ ከአስር ሰዓት ጀምሮ እስከ ምሽቱ አምስት ሰዓት ድረስ መወያየታቸውን ገልጸዋል። ሚኒስትሩ በዚህ ጊዜም በአሁኑ ወቅት የህዳሴው ግድብ ግንባታ ለመጀመሪያው ዙር ውሃ ሙሊት መጠናቀቁን በይፋ አብስረዋል። እሳቸው እንዳሉት ሁለቱ ተርባይኖችን ለማንቀሳቀስ የሚችል የውሃ ሙሊት በዚህ ክረምት በታቀደለት ወቅት ይጀምራል። ቢሆንም ኦፊሴል የውሃው ሙሌት የሚጀመርበትን እክቱን ቀን አልገለጹም። ሚኒስትሩ አክለውም የውሃ ሙሊቱ የሚከናወነው ቀደም ባለው ስምምነት መሰረት ሲሆን በአሁኑ ጊዜ ድርድሩ የሚከናወነው ድርቅ በሚመጣ ወቅት ስለሚከተለው አለቃቀቅና የሚሞላበትን የጊዜ ገደብ በተመለከተ ነው ብለዋል። ከዚህ በፊት እንደ አውሮፓ አቆጣጠር በሁለት ሺህ አስራ አምስት በነበረው ስምምነት የውሃ ሙሊቱ የሚያበቃው ከአራት እስከ ሰባት ዓመት ይሆናል በማለትም ገልጸዋል። ግብጽ ሙሊቱ መካሄድ ያለበት ከአስራ ሁለት እስከ ሀያ አንድ ዓመት ድረስ መሆን አለበት የሚል አቋም ብታቀርብም በዚህ ላይ ኢትዮጵያ እንደማትስማማ በወቅቷ አስታውቃ ስምምነቱ መካሄዱን ጨምረው ገልጸዋል። ዶክተር ስለሺ አጥብቀው የገለጹት አሁን ግብፅ እንድንደራደርበት የምትፈልገው በአባይ ውሃ የወደፊት ድርሻ ላይ እንጂ በግድቡ ላይ አይደለም ብለዋል። ሚኒስትሩ ግብፅ በዚህ ድርድር ለማግኘት የምትፈልገውን ሲያስረዱም ኢትዮጵያ በማናቸውም ወቅት ከእንግዲህ በኋላ በአባይ ውሃ ለመጠቀም ብትፈልግ ግብፅን ማስፈቀድ አለባት የሚል የሕግ አግባብ እንዲፈረምላት ነው። ነገር ግን ኢትዮጵያ በራሷ በሆነ የወንዝ ውሃ ላይ የዚህ ዓይነት ስምምነት እንደማታደርግ ደግማ ደጋግማ ለግብፅም ለሌሎችም የዓለም ሀገራት አስረድታለች ብለዋል። አርቲስት ሀጫሉ ሁንዲሳ ከተገደለ አንድ ሳምንት በኋላ በመላ ሀገሪቱ የመረጋጋት ሁኔታ ይታያል። በዛሬው ዕለትም ይህን ተከትሎ ኢንተርኔት ይከፈታል ተብሎ ይጠበቃል። በብዙ የኦሮሚያ አካባቢዎች በኦሮሚያ ወጣቶች የተጎዱ ግለሰቦች በሕክምና ላይ ሲገኙ ንብረት የወደመባቸው እየተመዘገቡና በአስቸኳይ ከመንግስቱ እንዲሰራላቸው የሚል ትዕዛዝ እንደተላለፈ መንግስታዊ የዜና አውታሮች በመግለጽ ላይ ይገኛሉ። በዝዋይና ሻሸመኔ ከሚገኙት የኃይሌ ገብረስላሴ ሆቴልና የመዝናኛ ስፍራ በተጨማሪ በሁለቱ ከተማዎች የብዙ ሰዎች ቤትና ንብረት መውደሙም ተገልጿል። ውድመቶቹን በማጥናት ሁሉም በነበሩበት መልክ እንደገና እንዲታደሱ በመታዘዙ በየከተማዎቹ ኃላፊዎች ስር ገንዘብ እየተሰባሰበ መሆኑን የደረሰን ዜና ያመለክታል። በአዳማ ከተማና በአርሲም በተመሳሳይ የየከተማዎቹ የአስተዳደር ኃላፊዎች የጥፋቱን መጠን በማስላት ጉዳቱ ለደረሰባቸው ሰዎች የገንዘብ ድጎማ ለማድረግ የህብረተሰቡን ትብብር እየጠየቁ መሆኑን ከየስፍራዎቹ የሚወጡት ዜናዎች ያመለክታሉ። በሐረር ከተማ የራስ መኮንን ሐውልት ከማፍረስ ጀምሮ በርካታ ንብረት መውደሙ ሲነገር የሰዎች ህይወት መጥፋቱና ብዙዎች መቁሰላቸው ተዘግቧል። በቀድሞ ስሟ አስበ ተፈሪ በመባል የምትታወቀው በጭሮ ከተማ በቃጠሎ የወደሙ አዳዲስ ሆቴሎች እንዳሉ ተገልጾ በተመሳሳይ ስለሚታደሱበት ጉዳይም ለውይይት መቅረቡ ተነግሯል። ድሬዳዋ ውስጥ የደረሰ ጉዳት አነስተኛ እንደሆነ ሲገለጥ የጥቃቱ ገፈት በአዲስ አበባ የጠነከረ እንደነበር ይታወቃል። ከመሀል አዲስ አበባ ወደ ሰንዳፋ በሚያመራው ዋናው አውራ ጎዳና ላይ የተቃጠሉ መኪናዎች እና መስኮቶቻቸው የተሰባበሩ ትላልቅ መኪናዎች ይታዩ እንደነበር ተዘግበዋል። የህንፃ መስኮቶች በአዲስ አበባ በሁለት አካባቢ በሀያ ከአዲሱ ገበያ ጀምሮ ላይ ሱሉልታ መውጫ ድረስ በጀሞ በተወሰኑ ቦሌ አካባቢዎች እና በሌሎች አዲስ አበባ ሰፈሮች የተሰባበሩ መስኮቶች እና የመኪና ስብርባሪዎች ስለመኖራቸው እስከዛሬም ድረስ እንደ ለራሱ ነው የሚያገለግሉ በባንክ ላይ ዘረፋ እንዳይካሄድ በመስጋት መንግስት ባንኮችን ግርግዱ በጠነከረባቸው ቀናት ማክሰኞ፣ ረቡና ሐሙስ ሙሉ ለሙሉ ዘግቶ ስለነበር ምንም አይነት ጥቃት በባንኮች ላይ አልደረሰም። የተወሰኑ የመንግስትም የግልም ባንኮች በድንጋይ የተሰባበሩ ግን እንዳሉ፣ ገና ያልታደሱት በማስረጃነት ሊቀርቡ ይችላሉ። መንግስት አርብ ሰኔ ሀያ ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በጠቅላይ ሚኒስትር ዐቢይ አሕመድ ሰብሳቢነት በፌዴራል ፖሊስ ኮሚሽነሩ አማካኝነት በቀረበው ሪፖርት በዚህ ግርግር ሰማንያ አንድ ሰዎች ህይወታቸውን እንደተቀጠፉ ተነግሯል። ግርግሩን በማነሳሳትና በመሳተፍ ጋር ተያይዞ በእስር ላይ የሚገኙት አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋ ሌሎችም ጓደኞቻቸው ለፍርድ ቤት ቀርበው ቀጠሮ እንደተሰጣቸው ለማወቅ ተችለዋል። ቅዳሜ ሰኔ ሀያ ሰባት ቀን ሁለት ሺ አስራ ሁለት ደግሞ የሰብአዊ መብት ኮሚሽነሩ ዶክተር ዳንኤል በቀለ በስር ላይ የሚገኙትን እነ አቶ ጀዋርን አነጋግረው ያሉበትን ሁኔታ ገልጸዋል። አቶ ጀዋርና አቶ በቀለ በእስር ቤት የመታጠቢያ ስፍራ የመኝታ ቤታቸውና በስር አያያዛቸውም ችግር እንዳልገጠማቸው ራሳቸው ሲገልጹ አቶ እስክንድር ነጋ ለስር ሲዳረጉ እንግልት እንደደረሰባቸው ማስታወቃቸውን ዶክተር ዳንኤል ኮሚሽነሩ በአንጻራዊ መልኩ የእስር ቤቱን ስናና አያያዛቸው በጥሩ ሁኔታ እንደሚገኝ ከጉብኝታቸው በኋላ በሰጡት መግለጫ አስታውቀዋል። ያም ቢሆን የአቶ እስክንድር የባልደራስ ለእውነተኛ ዲሞክራሲ ፓርቲ ባልደራስ የስራ ባልደረቦች ፕሬዚደንታቸውን አቶ እስክንድርንና የአደረጃጀት ጉዳዮች ኃላፊ አቶ ስንታየው ቸኮልን ለመጠየቅ እንደተከለከሉና በትክክልም የት እንዳሉ ለማወቅ እንደተቸገሩ ጨምረው ገልጸዋል። ባልደራስ በኦፊሴል በጽህፈት ቤት እና በሕዝብ ግንኙነት ኃላፊው በአቶ ገለታው ዘለቀ አማካይነት እንደገለጸው ቤተሰብም ሆነ ባልደረቦቻቸው አንድም ሰው ሊጠይቃቸው አልቻለም ብለዋል። ይህ የባልደራስ መግለጫ በጋዜጣ ላይ ከመታተሙ አንድ ቀን በፊት ተጠርጣሪዎች በየቤታቸው ሄደው እነሱ ባሉበት ብርበራ መካሄዱን ጠቅላይ አቃቤ ሕጓ ወይዘሮ አዳነች አበቤ። በማግስቱ ደግሞ የሰብአዊ መብት ኮሚሽነሩ ሁሉም ባሉበት እስር ቤት ወደ እንዳገኟቸው በይፋ መግለጻቸው ተዘግቧል። የአቶ በቀለ ገርባ ባለቤትም ባለቤታቸውን መጠየቃቸውን በይፋ ተናግረዋል። በትግራይ የሚገኘው ህወሓት በበኩሉ በቃል አቀባዩ በአቶ ጌታቸው ረዳ አማካይነት እንዳስታወቀው ይህን ሃጫሉ ሁንዴሳ እንግድያ አቀነባብረው ያስፈጸ የፈጸመውም የዶክተር አብይ መንግስት መሆኑን ገልጾ ይህም እነ ጀዋርን ለማሰር ታቅዶ ነው ብለዋል። ከሁሉም በላይ የሚያሳዝነው አስከሬን ማንገዳቱና የሰዎች ህይወትና ንብረት እንዲጠፋ የመደረጉ ሴራ ነው በማለት ድርጊቱ የመንግስት ስራ መሆኑን አቶ ጌታቸው አጠናክረው ገልጸዋል። በዚህ በይፋ በትግራይ የመገናኛ ብዙሃን በተነገረው መግለጫ ላይ የኦሮሞ ፌዴራሊስት ኃይሎች ተባብረው ትግላቸውን እንዲቀጥሉና ህወሀትም ከጎናቸው እንደሚቆም አቶ ጌታቸው ጥሪ አቅርበዋል። በሌላም በኩል ያጫሉ ሁንዴሳን ሞት ተከትሎ ጠቅላይ ሚኒስትር አብይ አህመድን ጨምሮ ጠቅላይ ዐቃቤ ህጓ የፖሊስ ኮሚሽነሩና የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ጀነራል አደም ከበፊቱ በተለየ ቃናና ጠንከር ባለ ሁኔታ በዚህ በአሁኑ ድርጊት ፈጻሚዎቹ ወይም ተኳሾቹ ብቻ ሳይሆኑ ከኋላ ሆነው አስተኳሾቹ ጭምር ተጠያቂ ይሆናሉ። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ደግሞ የዚህ ድርጊት አስተባባሪ በስም ጠርተው ህወሀት መሆኑን ጠቅሰው የመንግስት እርምጃ በዚህ ድርጅትም ላይ ሊሆን እንደሚችል ጠቁመዋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስቢኤስ አማርኛ በፌስቡክ